ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአስራ ዘጠኝ በሀያ ሁለትና በሀያ አምስት ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሮብ ሰኔ አንድ ቀን ሁለት ሺ ስምንት ዓመተ ምህረት ፕሮግራማችን ጀመረ። በዩናይትድ ስቴትስ ታሪክ ሂለሪ ክሊንተን የመጀመሪያዋ ሴት ታሳቢ እጩ ፕሬዝደንት ሆኑ። ምስጋና ይድረሳችሁና እነሆ በሀገራችን ታሪክ ለመጀመሪያ ጊዜ ሴት ለዩናይትድ ስቴትስ ፕሬዝደንትነት የአንድ አብይ ፓርቲ እጩ በመሆን ከፍተኛ ድል አስመዝግበናል። ከትላንቱ የድል ንግግራቸው የተቀነጨበ ነው የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል። የዛሬ መደበኛ ቅንብሮች ሴቶችና ቤተሰብ፣ ኢትዮጵያውያን በአሜሪካና ዲሞክራሲ በተግባር ሰዓታቸውን ጠብቀው ይቀርባሉ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። ተረኞቹ የፕሮግራም አስተናጋጆች እኔ አዳነች ፍሳዬና እኔም ሰሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩት ሂለሪ ክሊንተን ትላንት የሀገሪቱን ዲሞክራሲያዊ ፓርቲ ወክለው ለፕሬዝዳንትነት ለመወዳደር የሚያስችላቸውን ድጋፍ ጨብጠዋል። ዲሞክራት ተወዳዳሪያቸው በርኒ ሳንደርስ በሰሜን ዳኮታና በሞንታን አሸንፈዋል። ክሊንተን ደግሞ በደቡብ ዳኮታ፣ በኒው ሜክሲኮና በኒው ጀርዚ ድል መጥተዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትላንት ሁለቱንም ተወዳዳሪዎች በስልክ አነጋግረዋል። ሂላሪ ክሊንተን ለዲሞክራሲያዊ ፓርቲ ውክልና የሚያስፈልጋቸውን ድጋፍ በማግኘታቸው እንኳን ደስ ያሉት ብለዋቸዋል። በርኒ ሳንደርስ ደግሞ በሚሊዮኖች የሚቆጠሩ አሜሪካውያን በምርጫው እንዲሳተፉ በማነሳሳታቸው ና የኢኮኖሚ እኩልነት አለመኖሩን መታገል የመሳሰሉት ጉዳዮች ትኩረት እንዲያገኙ በማድረጋቸው አሞግሷቸዋል። ሳንደርስ በበኩላቸው ሂለሪ ክሊንተንን በስልክ እንኳን ደስ ያሎት እንዳሏቸው ለደጋፊዎቻቸው ተናግረዋል። ትራምፕን ለማሸነፍ አብሮ ስለመስራትም አውስተዋል። ይሁንና የክሊንተንን ድል ተቀብለው ከድርድሩ አልወጡም። ትግሉን እንቀጥላለን ብለዋል። በሌላ በኩል ደግሞ ሂለሪ ክሊንተንና ዶናልድ ትራምፕ ፓርቲዎቻቸውን ወክለው ለፕሬዚደንትነት ለመወዳደር የሚያስችላቸውን ድጋፍ የጨበጡ በመሆናቸው ደጋፊዎቻቸው በፍክክሩ ወራት የተከፋፈሉ ፓርቲዎቻቸውን አንድ ለማድረግ በመስራት ላይ ናቸው። ሱዳን ሰዎችን ህገወጥ በሆነ መንገድ ወደ ኢጣሊያ የማሸጋገር መረብን በማስተባበር የሚጠረጠረውን ሰው እንዳስረከበች የኢጣሊያ ፖሊሶች ዛሬ ተናግረዋል። የማኔህ ደጎ መርዕድ የተባለው የ35 ዓመት ዕድሜ ኤርትራዊ ባለፈው ወር ማብቂያ ላይ ካርቶም ታሰረ ሰዎችን ህገወጥ በሆነ መንገድ በዓለም አቀፍ ደረጃ በማሸጋገር ክስ ከአንድ ዓመት በላይ ለሆነ ጊዜ ሲፈለግ ቆይቷል። የኢጣሊያ ፖሊስ ባወጣው መግለጫ መሰረት መድኃኔ በሊቢያና ከሰሃራ በመለስ ባለው ህገወጥ መስመር በኩል ትልልቅ አሸጋጋሪዎች ከሚባሉት ሰዎች መካከል አንዱ ነው። ሰውየው ሰዎችን ህገወጥ በሆነ መንገድ የማሸጋገሩን ተግባር የሚያስተባብረው አፍሪቃ ውስጥ ብቻ ሳይሆን የሚፈልሱት ሰዎች ኢጣሊያ ከገቡ በኋላ ወደ ሌሎች የአውሮፓ ሀገሮችም እንዲቀጥሉ ሲል ጀልባዎቹ የሚደርሱበትን ጊዜ ሳይቀር ኢጣሊያ ላሉት ተባባሪዎቹ እንደሚያሳውቅ የኢጣሊያ ፖሊስ ኃይል ገልጿል። መድኃኔ በሰሜን አውሮፓ ካሉት ሰው አሸጋጋሪዎች ጋርም ግንኙነት እንዳለው በስልክ ሲነጋገሩ የተጠለፉ መረጃዎች እንደሚያመለክቱ የኢጣሊያ ፖሊስ ጽህፈት ቤት ጠቁሟል። መድኃኔ በስልክ የሚነጋገራቸው ነገሮች ለስደተኞች ሕይወት ደንታ የሌለው ከይሲ ሰው መሆኑን ያሳያል፣ ይላል የኢጣሊያው ፖሊስ ኃይል። የሱዳን ኃይሎች መድኃኔ ይሕደጎን ለማግኘት ከኢጣሊያና ከብሪታንያ የስለላ ክፍሎች ጋር ሲሰሩ እንደ ቆዩ ታውቋል። መድኃኔ በአፍሪቃ ተይዞ ኢጣሊያ ውስጥ ለመታሰር የመጀመሪያው ከፍተኛ ሰው አሸጋጋሪ ሆኗል። የሰማያዊ ፓርቲ ልሳን የነገረ ኢትዮጵያ አዘጋጅ የነበረው ጌታቸው ሽፈራው አቃቤ ሕግ ለመሠረተበት የሽብር ወንጀል በሽብር ወንጀል የመሳተፍ ክስ መቃወሚያ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት 14ተኛ ወንጀል ችሎት በጽሑፍ አቅርቧል። ፍርድ ቤቱ የአቃቤ ሕጉን ምላሽ ለመስማት ተለዋጭ ቀጠሮ ሰጥቷል። ሪፖርተራችን መለስካቸው አመሃ ሂደቱን ተከታትሏል። ተጨማሪ አለው። የአቶ ጌታቸው የክስ መቃወሚያ ማመልከቻ ሶስት መሠረታዊ ነጥቦች ናቸው ያላቸውን ይዘዋል። የተከሳሹ የክስ መቃወሚያ ማመልከቻ እንደሚለው ከሆነ አቃቤ ሕግ ባቀረበው ክስ ተጥሷል በሚል የገለጸው የወንጀል ሕግ ድንጋጌና የሰጠው ዝርዝር የማይጣጣም ነው። ይህም ማለት በወንጀል ጉዳይ በሚቀርብ ክስ ስለ ወንጀሉና ስለ ወንጀሉ ሁኔታ የሚሰጠው ዝርዝር ወንጀለኛው የፈጸመውን ተግባር ወንጀል ከሚያደርገው ሕግ አነጋገር ጋር በጣም የተቀራረበ መሆን አለበት። እንደ አቶ ጌታቸው ሸፈራው የክስ መቃወሚያ የአቃቤ ሕግ ክስ ይህን አስገዳጅ የሕግ ድንጋጌ አያሟላም። ስለሆነም ክሱ እንዲሰረዝለት ለፍርድ ቤቱ አመልክቷል። ሁለተኛው የተከሳሽ መቃወሚያ ነጥብ ደግሞ የሕጋዊነትን መርህ መሰረት በማድረግ የቀረበ መቃወሚያ እንደሆነ ከማመልከቻው መገንዘብ ይቻላል። እንደ ማመልከቻው ሙግት ከሆነ አንድ ድርጊት ወንጀለው ሊባልና ሊያስቀጣ የሚችለው በቅድሚያ ድርጊቱ እንዳይደረግ በሕግ የተከለከለ ወይንም እንዲደረግ የታዘዘ እንደሆነና ተከሳሹ ሆን ብሎ ወይንም በሚያስቀጣ ቸልተኝነት እንዳይደረግ የተከለከለውን ያደረገ ወይም እንዲደረግ የታዘዘውን ያላደረገ መሆኑ ሊገለጽ ይገባል ይላል። የአቃቢ ሕግ የክስ ማመልከቻ ይህን በግልጽ የሚጻረር በመሆኑ የቀረበብኝ ክስ እንዲሰረዝልኝ ሲል አቶ ጌታቸው አመልክተዋል። በመጨረሻውም በአቃቢ ሕግ የክስ ማመልከቻ ላይ ግልጽ ያልሆኑ ነጥቦች ናቸው ያላቸውን ዘርዝሯል። የተከሰሰበትን ወንጀል ለይቶ አውቆ መልስ ለመስጠት እንዲችልም የጊዜ የቦታና ሌሎች ዝርዝር ሁኔታዎችን አቃቤ ሕግ አሟልቶ እንዲያቀርብ፣ ያ ካልሆነ ደግሞ ክሱ ተሰርዞ በነጻ እንዲሰናበት አመልክቷል። ፍርድ ቤቱ ማመልከቻውን ተቀብሎ አቃቤ ሕግ መልሱን እንዲያቀርብ ለሰኔ 15 ቀን 2008 ዓ ም ተለዋጅ ቀጠሮ ሰጥቷል። አቃቤ ሕግ ጌታቸው ሽፈራውን ግንቦት ሰባት ተብሎ ከሚጠራው የሽብር ቡድን አመራሮች ጋር በፌስቡክና በስልክ ግንኙነት በመፍጠር የተለያዩ መረጃዎችን በማስተላለፍ የሽብር ወንጀል ፈጽመዋል በሚል ቀደም ሲል ክስ እንደመሠረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ስለ ጸጥታ እንዲሁም በኬንያ ስለሚገኙት የሶማሊያ ስደተኞች ሁኔታ ተነጋግረዋል። የኬንያ ቤተ መንግስት ስቴት ሃውስ ዛሬ እንዳስታወቀው የሁለቱ ሀገሮች መሪዎች በኬንያ በሶማሊያ ና በተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ በተፈራረሙት ስምምነት መሰረት ስደተኞቹን ወደ ሶማሊያ የመለሱ ስራ እንደሚቀጥል አሳውቀዋል። የሶማሊያ ፕሬዚዳንት ኬንያን ለሶስት ቀናት ከጎበኙ በኋላ ወደ ሀገራቸው ተመልሰዋል። ዘጋቢያችን ገልሞ ዳዊት ከናይሮቢ አጭር ዘገባ አለው። ከትላንት በስቲያ ሰኞ ጀምሮ ኬንያን በመጎብኘት ላይ የሚገኙት የሶማሊያ ፕሬዚዳንት ሀሰን ሼክ መሐሙድ በጸጥታ በኢኮኖሚ፣ እንዲሁም በኬንያ ስለሚገኙት የሶማሊያ ስደተኞች ጉዳይ ከኬንያ ፕሬዚዳንት ኡሁሩ ኬንያታ ጋር ውይይት አድርጓል። ውይይቱን በማስመልከት የኬንያ ቤተ መንግስት ዛሬ በሰጠው መግለጫ ሁለቱ መሪዎች በተለይ በስደተኞቹ የወደፊት እጣ ፈንታ ዙሪያ ሰፊ ውይይት ማድረጋቸውን ገልጸዋል። ፕሬዝዳንት ሐሰን የሶማሊያ መንግስት ስደተኞቹ ወደ ትውልድ ሀገራቸው ሶማሊያ ተመልሰው ሰላማዊ ኑሮ እንዲኖሩ መንግስታቸው የተቻለውን በመስራት ላይ መሆኑን ለፕሬዝዳንት ኬንያታ ገልጸዋል። የኬንያ ሀገር ግዛት ኃላፊ ሚስተር ሞኒካ ጁማ ሁለቱ መሪዎች ስላደረጉት ውይይት ተጨማሪ ገለጻ ሰጥተዋል። ውይይቱ በሁለቱ ሀገሮች መካከል ስላለው ሁኔታ በግልጽ የተነጋገሩበት በተለይ ስለ ሶማሊያ ሰላም፣ ኢኮኖሚ እንዲሁም በኬንያ የሚገኙ የሶማሊያ ስደተኞች የሚገኙበትን ሁኔታ የተመለከተ ነበር። ሁለቱ መሪዎች የሶማሊያ ስደተኞች መብታቸው በተጠበቀ ሁኔታ ወደ ሀገራቸው የመመለሱ ሂደት ስራ በሶስትዮሹ ስምምነት ሲደረግ እንደነበረው እንደሚቀጥል ተስማምተዋል። ነገር ግን ከሶስትዮሹ ስምምነት በላይ ደግሞ ሁለቱ ሀገሮች ስደተኞቹን ወደ ትውልድ ሀገራቸው ለመመለሱ ስራ በግል እንደሚጥሩም ተናግረዋል። የዓለም አቀፉ ኅብረተሰብም በሶማሊያ ኬ በኬንያ ያሉትን ዜጎቿን በአግባቡ እንድታስተናግድ ከሶማሊያ ጎን እንዲቆሙ በጋራ ጠይቀዋል። የሶማሊያው ፕሬዝዳንት ሐሰን ሞሐመድ ሰኞ ዕለት የደዳብ የስደተኞች ሰፈሪን መጎብኘታቸው የሚታወስ ሲሆን በጊዜው ለስደተኞች ባደረጉት ንግግር ወደፊት ወደ ሶማሊያ ተመልሰው የተረጋጋ ሕይወት መኖር እንዲጀምሩ መንግስታቸው ጥረት እያደረገ መሆኑን ገልጸዋል። የኬንያ መንግስት በጸጥታ ጉዳይ የደዳብ ስደተኞች መንደር መዝጋት ስለማቀዱ ፕሬዚዳንቱ፣ ማንኛውም የሶማሊያ ስደተኛን ወደ አገር የመመለሱ ተግባር የስደተኛው መብትና ፍላጎት ተጠብቆ መሆን እንዳለበት ገልጸዋል። የሶማሊያ ስደተኞችን ወደ ሶማሊያ ሀገራቸው የመመለሱ ስራ በኬንያ በሶማሊያና በተባበሩት መንግስታት የስደተኞች ጉዳይ ቢሮ ማለትም በዩኤንኤችሲአር መካከል በተፈረመ ስምምነት የሚደረግ ሲሆን እንደ ዩኤንኤችሲአር ዘገባ ከ2013 ወዲህ ብቻ ከ13000 በላይ የሶማሊያ ስደተኞችን ሰላማዊ ወደ ሆኑ የሶማሊያ አካባቢዎች መመለስ ተችለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን። ለዜና የተያዘው ሰዓት አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አስተናጋጆቻችሁን ያደን ትሳዬና እኔም ሶሎሞን አባተንን የዓለም ዜና አደመጠን። አሁን ወደ ትንታኔው መጽሔት እናልፋለን። ቀዳሚው የዕለቱ አብይ ርዕስ ነው የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን በያኔው ተፋካሪያቸው ባራክ ኦባማ መሸነፋቸውን ተቀብለው የምርጫ ዘመቻቸውን ባበቁ ልክ በስምንት ዓመቱ በ2006 ዓ ም ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲው ተወካይ ሆነው መቅረባቸውን ትላንት ማታ ብሩክሊን ኒውዮርክ ውስጥ አረጋግጠዋል። ባልደረባችን ሪቻርድ ግሪን ይህን ታሪካዊ ሁኔታ አስመልክቶ ተጨማሪ ዘገባለው በክሊንተንና በሪፑብሊካዊው ፓርቲ ተፎካካሪያቸው በዶናልድ ትራምፕ መካከል የሚካሄደውን የፖለቲካ ፍልሚያ ከወዲሁ ይቃኛል። ሰለሞን ክፍሌ ያቀርበዋል። ሂለሪ ክሊንተን ከቬርማንቱ ሴናተር በርኒ ሳንደርስ ያልተጠበቀውን ጠንካራ ፈተና ለወራት ተቋቁመው ከቆዩ በኋላ ትላንት ማታ የዲሞክራቲክ ፓርቲያቸውን እጩነት ለማግኘት በተካሄደው ቅድመ ምርጫ ማሸነፋቸውን አውጀዋል። ምስጋና ይድረሳችሁና እነሆ በሀገራችን ታሪክ ለመጀመሪያ ጊዜ ሴት ለዩናይትድ ስቴትስ ፕሬዝደንትነት የአንድ አብይ ፓርቲ እጩ በመሆን ከፍተኛ ድል አስመዝግበናል። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በፕሬዝደንታዊ ምርጫው የዲሞክራቲክ ፓርቲያቸውን ውክልና ለማግኘት ያስቻላቸውን አስፈላጊውን የተወካዮች ቁጥር ያለፉት በኒውጀርሲ የተካሄደው ቅድመ ምርጫ ውጤት ይፋ ከመደረጉ በርካታ ሰዓታት አስቀድሞ ነው። በትላንቱ ታላቁ የማክሰኞ ቅድመ ምርጫ የስድስት ክፍለ ግዛቶች መራጮች ኒውጀርሲን ጨምሮ ማለቴ ነው የስድስት ክፍለ ግዛቶች መራጮች ድምፅ ሰጥተዋል። ክሊንተን በዚሁ የድል ንግግራቸው ወቅት ራሳቸውን ዲሞክራሲያዊ ሶሻሊስት ሲሉ የጠሩትን ዋና ተቀናቃኛቸውን በርኒ ሳንደርስን ላካሄዱት ጠንካራ የምርጫ ዘመቻ እንኳን ደስ ያለው ብለዋል። የሳንደርስ የምርጫ ዘመቻ ዋና መፈክር ያልተመጣጠነ ገቢን ማክተምና ለሁሉም ነጻ የሕክምና ዋስትና ማስገኘት የሚል ሲሆን ብዙ ሚሊዮን መራጮችን በተለይ ወጣቶችን መሳብ የቻለ ነው። ሳንደርስ ፈጽሞ እንዳንሳሳት ሴኔተር ሳንደርስ ዘመቻቸውና ያካሄድናቸው ጠንካራ ክርክሮች ገቢን በማሳደግና ያልተመጣጠነን እኩልነት መቀነስ በሚቻልባቸው መንገዶች ላይ ነው። እነዚያ ውይይቶችና ክርክሮች ለዲሞክራቲክ ፓርቲያችን ብሎም ለሀገራችን ለአሜሪካ በጣም ጠቃሚዎች ናቸው። ሂለሪ ክሊንተን ትላንት ያን የመሰለ ታሪካዊ ድል ይጎናጸፉ እንጂ ታዲያ በጀመሩት የፖለቲካ አብዮት ዘመቻቸው እንደሚቀጥሉ ነው። ከዲሞክራቲክ ፓርቲው የምረጡኝ ዘመቻ ተሳታፊዎች የቀሩት ብቸኛ ተፎካካሪ በርኒ ሳንደርስ ብዙ ደጋፊዎቻቸው በተገኙበት በትላንቱ የሎስ አንጀለስ ስብስብ ላይ እንዲህ ብለዋል። ግስጋሴያችን ይቀጥላል ወደፊት እንጓዛለን። ጠንክረንም በመታገል በዋሽንግተን ዲሲ የሚካሄደውን ዘመቻ ለማሸነፍ እንሞክራለን። ከዚያ በኋላ ለማኅበራዊ ዕድገት፣ ለምጣኔ ሀብት እኩልነት፣ ለዘርና ለአየር ደህንነት ጥበቃ የምናደርገውን ትግል ወደ ፊላደልፊያ ፔንስልቬንያ ይዘን እንሄዳለን። ለፕሬዚደንትነት በእጩነት የቀረቡ ተፎካካሪዎች የቅድመ ምርጫ ዘመቻቸውን እያጠናቀቁና የፓርቲዎቹ ተወካዮች ማንነት ጋሃድ እየሆነ በመጣበት በአሁኑ ሰዓት ክሊንተን ያተኮሩት በቱጃሩና የቴሌቪዥን ተዋናዩ በዶናልድ ትራምፕ ላይ ነው። ትራምፕ እንደሚታወቀው አነስተኛ ቁጥር ባላቸው ብሔረሰቦች ላይ በተለይ ትውልዳቸው ሜክሲኮ በሆነው በፌዴራሉ ዳኛ ላይ በሰጡት የጥላቻና የንቀት አስተያየት ምክንያት ከሁለቱም ፓርቲዎች ማለትም ከዲሞክራቲክና ሪፐብሊካን ፓርቲው ጠንካራ ትችት እየቀረበባቸው ነው። ትራምፕ በከትላንት ሰኞው ንግግራቸው ላይ በቀጥታ በውዝግቡ ላይ ባያነጣጥሩም በአጠቃላይ የሚቀርቡባቸውን ሂሶች ተከላክለዋል። የእኔ ግብ ሁሌም ሰዎችን በአንድ ላይ ማምጣት እንጂ መከፋፈል አይደለም። እኔ ለማምንበት አንድ ጉዳይ መፋለም ከተገደድኩኝ ግን ፈጽሞ በምንም አይነት ወደኋላ አልልም። አገራችንም እንዲሁ ወደኋላ አትልም። በ2016 ለዋይት ሐውስ ቤተ መንግሥት የሚካሄደው ፕሬዝደንታዊ ምርጫ ፓርቲዎቹ በሐምሌ ወር ወደሚያካሂዱት ብሔራዊ ጉባኤ እየተቃረበ ነው። በዚያን ወቅት ሂለሪ ክሊንተን ዲሞክራቲክ ፓርቲያቸው ፊላዴልፊያ ላይ በሚያካሂደው ጉባኤ በይፋ ውክልናው ይሰጣቸዋል። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በዩናይትድ ስቴትስ ታሪክ የአንድ አብይ ፓርቲን ውክልና በማግኘት በፕሬዝደንትነት ሲወዳደሩ የመጀመሪያዋ ሴት ይሆናሉ። ክሊቭላንድ ላይ ደግሞ የሪፐብሊካን ፓርቲው ዶናልድ ትራምፕን ይመርጣል። በዩናይትድ ስቴትስ ታሪክ የመጀመሪያዋ ሴት ፕሬዚደንታዊ ታሳቢ እጩ ባሸነፉበት በትናንትና የፓርቲዎቹ ምርጫ ላይ ያተኮረውን የዕለቱን አብይ ርዕስ ነበር ያደመጣችሁት። ተከታዩ ዘገባ ወደ ኢትዮጵያ ይወስደናል። ክቡራትና ክቡራን በነገራችን ላይ በየጣልቃው የምትሰሙት የድምፅ መዘግየት ከቴክኒክ ችግር ጋር የተያያዘ ስለሆነ ይቅርታ እንጠይቃለን። ሶማሊያ ክልል ውስጥ ጃማ ዱባድ በሚባል መንደር ሰሞኑን የመንግሥት ወታደሮችና የክልሉ ልዩ ፖሊስ ኃይሎች በመንደረተኞች ላይ ጥቃት አድርሰው ብዙ ሰው ገድለዋል የሚል መግለጫ የኦጋዴን ብሔራዊ ነጻ አውጪ ግንባር ዛሬ አውጥቷል። ስለ ጉዳዩ ተጨማሪ ማብራሪያ ለመጠየቅ ወደ ድርጅቱ ቃል አቀባይ ወደ አቶ ሐሰን አብዱላሂ ማምሻውን ደውዬ ነበር። ከትናንትና ወሪያ በጁን አምስት ማለት ነው፣ በደጋቡር ዞን በጋሻሞ ወረዳ ጃማ ዱባድ የሚባለው መንደር ልዩ ፖሊሶች የሚባሉትን ወረው ከሀምሳ አንድ ሰዎች በላይ ሕጻናትና ሴቶች፣ አዛውንት ነው የገደሉት እና ችግሩ የተፈጠረው ያው አካባቢውን ህዝቡን በመጨቆን በመግዛት የተለያዩ ችግሮችን በህዝቡ ላይ ከፈጠሩ በኋላ ህዝቡ አሻፈረኝ ብሎ ጥያቄ ስጠይቁ ያው እነዚህ ልዩ ፖሊሶች እና የኢትዮጵያ ወታደሮች የወያኔ ወታደሮች ህዝቡ ከረሸኑ በኋላ መስጊድ ገብተው በመስጊዱ ላይ ይምራቸዋል ብለው መስጊድ ከገቡ በኋላ መስጊዱን ተከትሎ ገብተው ነው ህዝቡን የጨረሱት። ከዛም በኋላ ህጻናቶች፣ አዛውንት፣ ሴቶች ነው የጨረሷቸው። በመንደሩ ይኖሩ የነበሩ ህዝቦች አካባቢውን ልቀው ሸሽተው ጫካ ገብተው ተከትሎቸው ነው የገደሏቸው ግማሾቹ እና ህዝቡን መንደሩ ልቀው የተለያዩ መደብሮችን የውሃ በርካዎችን በሙሉ አቃጥሏቸዋል፣ እና በአሁኑ ጊዜ ህዝቡ በየቦታው ተበትኖ ነው ያለው። መጀመሪያ ወደዚህ ጥቃት እንዴት ነው ወታደሮቹ ወይም ታጣቂዎቹ ሊገቡ የቻሉት? ምን ተፈጥሮ ነበረ? ዝም ብለው ሲቪሉ ህዝብ ላይ ነው የዘመቱት ወይስ ያነሳሳው ነገር ነበረ? ይሄንን ጥቃት ያነሳሳው ነገር ነበረ? በአካባቢው የሚደርሰን መረጃ እንደሚያመለክተው አንድ መኪና ነበረ፣ የወያኔ ወታደሮች ጦር መኪና ከሌላ መኪና ጋር ተጋጭተው ነበረ በመንደሩ። እና ከተጋጩ በኋላ ያለ ምንም ጥያቄ ነው የሲቪሉን መኪና አሽከርካሪውን እና መኪናው ላይ የተሳፈ የነበሩትን የገደሉት። ለምንድን ነው የምትገድሏቸው ብሎ ህዝቡ ጥያቄ ሲጠይቅ ደግሞ መልሰው ህዝቡን የረሸሉት እና በዚህ ምክንያት ነው ዋናው ምክንያት ሊያነሳሳ የቻለው። እና ከአሁን በፊትም ህዝቡ ሲያስቸግሩ ሲያሰቃዩት ነበረ። ይሄ ብቻ ሳይሆን፣ ይሄ መነሻ ዩን እንጂ ህዝቡን በየጊዜው የአንገላቱስ ነበረ። ይሄ እንኳን አሁን እንደሚታወቀው በዚህ አካባቢ ብቻ አይደለም እነዚህ ልዩ ፖሊሶች እና የወያኔ ወታደሮች የሲቪሉን ህዝብ ምንም አይነት መከላከያ የሌላቸውን የሚገላቸው። ከአሁን በፊትም ከሁለት ወር በፊት በሶማሌ በኩል በዱሰ ምረብ አካባቢ ከሶስት መቶ በላይ ህዝብ ነው የጨረሱት እነዚህ ልዩ ፖሊሶች እና የወያኔ ወታደሮች አንድ ላይ ሆነው እና ህዝቡ መከላከል ሲጀምር ደግሞ የወያነ ጦር ከየትም ተሰባሶ ድጋፍ ለመስጠት በአካባቢው መቶ ነው ይዙ የሚጨርሱት። በዚህ ጃማ ዱባድም አካባቢ ይሁን ወይም በሌሎቹ ቅድም በጠቀሱልኝ አካባቢዎች በሰው መካከል ትጥቅ የያዙ ነበሩ፣ ወይም በጦር የታጀበ እንቅስቃሴ የሚያደርጉ ሰዎች ነበሩ። እንዳውም ሲቪሉ ህዝብ ምንም አይነት መከላከል የሌላቸው ነው የጨረሷቸው። እንደሚታወቀው የአፍሪካ ቀንድ ህዝቡ መሳሪያዎች ሊኖራቸው ይችላል ግን ህዝቡ ጠመንጫውን አንስቶ ከእነሱ ጋር እንዋጋለን ብለው አይደለም የተነሱት። ህፃናት፣ አዛውንት እና ሴቶች ናቸው የጨረሱት፣ እዚያ ያለቁት። እናንተ ጋር እንዴት ደረሰ ይሄ መረጃ አቶ ሀሰን? ከማዕከላዊ ህዝብ ጋር በየቀኑ ሪፖርት እንቀያየራለን፣ ሪፖርት እናገኛለን። ህዝቡ ደግሞ ለማዕከላዊ መረጃ ወይም ማዕከላዊ ህዝብ ያደረሱታል። ከዛ በቴክኖሎጂ መሰረት እኛ ደግሞ በየቀኑ በቀን በሶስት ጊዜ ነው ሪፖርት ምንቀያየሩ፣ ጠዋት ከሰዓት በኋላና ምሽት። እና በዚህ ምክንያት ነው ሊደርሰን ይቻለው እንደደረሰን ደግሞ ወዲያውኑ በኒውስ አውትሮች ድረገጻችን ላይ ብሬኪንግ ኒውስ ብለን ገልጸናል፣ አሰፍነናል። ከዛም በኋላ ነው ዛሬ የተለያዩ መረጃዎችን ከአሰባሰብን በኋላ ጋዜጣዊ መግለጫ ያወጣ ነው። ምንጮቻችሁን ምን ያህል ታምኗቸዋላችሁ? አቶ ሀሰን መረጃ የሚልኩላችሁ እንደሚታወቀው እኛ ከተለያዩ ምንጮች ነው የምናገኘው። ከህዝቡን እናገኛለን፣ ከማዕከላዊ ዝም ይደርሰናል። እኛ ደግሞ እናጣራለን፣ ምን አይነት ማመን እንደሚቻል ከዛም በኋላ ነው ክሬዲቢሊቲታችን እንዳይቀነስ ካመን በኋላ ነው ብረዝሊዝ የምንለቀው እንጂ ዝም ብለን ይሄ የተባለ ይሄ የተደረገ ብለን በዚያ መሰረት አምነን ነው አለ የምንለቀው። ጋዜጣዊ መግለጫችን ካምን በኋላ ነው ይህን ጋዜጣዊ መግለጫ የምንለቀው። አቶ ሀሰን ተገደለ የተባለው ሰው ቁጥር የጃማ ዱባድም ይሁን ሌሎቹ ወይም ተገደሉ የተባለበት ሁኔታ ደግሞ መደዳውን የተካሄደ ግድያ እንደሆነ ነው የተገለጸው እና ይሄንን ጉዳይ የአካባቢው ሰው ወደ ጅጅጋም ይሁን ወደ አዲስ አበባ አቤት ብሏል ወይ? የእናንተስ ድርጅት ለዓለም አቀፍ ተቋማትና እንደዚህ አይነት ሁኔታዎችን የሚከታተሉ አካላት አቤት ብላችኋለሁ? ማስረጃ አቅርባችኋለሁ? የተመዘገቡ ማስረጃዎችን? አዎ ጥሩ ጥያቄ ነው። ጅጅጋም ሆነ አዲስ አበባ ይህንን ችግር የሚፈቱ ሰዎች የሉም እዛ። ምክንያቱም እነሱ ያለው አሁን በኢትዮጵያ ያለው አገዛዝ ህግ የለም፣ ደንብ የለም። እነሱ ናቸው ራሳቸው ኃላፊነቱ የሚወስዱት እና ህግ እስከሌለ ድረስ እዚጋም ቢሆን አዲስ አበባ አቤት ማለት የሚቻል መንግስት የለም፣ በኢትዮጵያ ውስጥ አሁን እነዛ ማለት ይቻላል። ሌላው ደግሞ የዓለም አቀፍ የሰብአዊ ተማጋዎችን ድርጅቶችን ብየጊዜው አብዴት እያረገረናቸው ናቸው በኦጋዴ የሚፈጠረው ይህ ሰብአዊ ድርጅቶችን በማስመልከት አቤቱታ እያቀረብ ነው በየጊዜው እና እነሱ ደግሞ በየጊዜው ስለ ኢትዮጵያ ሰብአዊ መፍት ጉዳዮች አያያዝ ሪፖርቶች ይወጣሉ። ይሄ ደግሞ ሪፖርት ደግሞ ለእኛ አይጠቅምም ግን እንደዛም ሆኖ እውነታውን ካጣራን በኋላ እና መረጃዎችን ካሰባሰብን በኋላ ነው ለነሱ አምነስቲ ኢንተርናሽናል ሆነ ሂውማን ራይትስ ዎች፣ የተለያዩ የሰብአዊ መብት ተማጋቾች ድርጅቶችም፣ የአውሮፓ ህብረት፣ የአሜሪካ መንግስት ሁሉንም በማቅረብ ላይ እያለ ነው እና ይህንን በየጊዜው በዲፕሎማሲ በሰብአዊ መብት ድርጅቶችም በየጊዜው እነዚህ እውነታዎች የተነጋገር ላይ ነው ያለው። አሁን ደግሞ ይሄ ጊዜው አሁን አዲስ ስለሆነ የተፈጠረው ከጊዜው በኋላ መረጃዎቹን ካጠራቀም ማቴሪያሎችን ካጠራቀም በኋላ የሚመለከታቸውን ክፍሎችን እናደርሳቸዋለን። ድርጅታቸው በሶማሌ ክልል ውስጥ ከሀገሪቱ ጦር ወታደሮችና ከልዩ ፖሊስ ኃይሎች ጋር በተለያዩ አካባቢዎች እየተዋጋ መሆኑን ቃል አቀባዩ አቶ ሐሰን አብዱላሂ ያመልክተዋል። በሌላ በኩል ደግሞ የሶማሌኛ ዝግጅት ክፍላችን ባልደረቦች ወደ አካባቢው ደውለው ያነጋገሯቸው አንድ የጎሳ መሪ ወታደሮቹ 24 ሲቪሎችን መግደላቸውን ተናግረዋል። ጋሻሞ ላይ ሁለት መኪኖች ተጋጩ። ከተሽከርካሪዎቹ አንደኛው ሰሌዳ አልነበረውም። አንዳንድ እዚያ የነበሩ የሚከበሩ የታጠቁ የአካባቢው ሰዎች መኪናውን ጎትተው ከዚያ ለማውጣት ሲሞክሩ ከጸጥታ ኃይሎች ጋር ተጋጩ። ከዚያ የኢትዮጵያ ወታደሮች በአቅራቢያው ያለውን ከጋሻሞ ደቡብ ምስራቅ ያለውን ጃማ ዱባ ቀበሌ ወረሩና ቀደም ሲል ከተኮሱባቸው አጥቂዎች አጸፋ ሲሰጡ መንገዳቸው ላይ ያሉ ሲቪሎችን ገደሉ። ከትናንት በስቲያ እሁድ በተከፈተው ጥቃት ምንም ውስጥ ያልገቡ ሰዎች ተገድለዋል ብለዋል የጎሳው መሪ። እስካሁን ስድስት ሕጻናትና ሴቶችን ጨምሮ መንደሪቱ ውስጥ አራት ሰዎች ተገድለዋል። ከምንም ውስጥ የሌሉበት ምስኪኖች ነበሩ። ሌሎች አካባቢው ምንጮች ደግሞ ወታደሮቹ መንደሪቱን ማቃጠላቸውንና የአስር ሰዎች ደብዛ እስካሁን እንደማይታወቅ ተናግረዋል። ስለ ሁኔታው ከአካባቢውም ሆነ ከሶማሌ ክልል ባለስልጣናት እስካሁን የወጣ መግለጫ የለም። እኔም ደረሰ የተባለውን ሁሉ ከክልሉ ከፍተኛ ባለሥልጣናት ለማጣራት ተከታታይ ጥረት ሳደርግ አምሽቻለሁ። ለዛሬ አልተሳካም። በጥረት ይቀጥላለሁ። የማገኘው ካለ ይዤ እመለሳለሁ። ፓርቲውን አንድ ማድረግና ማጠናከር ቅድሚያ የሚሰጡት ተግባር መሆኑን አዲስ የተመረጡት የሜአድ ፕሬዚደንት ዶክተር በዛብህ ደምሴ አስታወቁ። የ1997ን ቅንጅት ከመሰረቱት አራት ፓርቲዎች ዋነኛው የነበረው የመላው ኢትዮጵያ አንድነት ድርጅት አሁን በቀድሞ ጥንካሬው ላይ አይደለም። ሜአድ ሰሞኑን ያካሄደውን ጠቅላላ ጉባኤ መነሻ ያደረገው እስክንድር ፍሬው ተከታዩን ዘገባ ልኳል። ከፕሮፌሰር አስራት ወልደየስ የአመራር ዘመን እስከ ቅንጅት ምስረታ ከ97ቱ ምርጫ እስከ ውዝግቡ ማግስት በአባላቱ ብዛት የሚመራ በጥንካሬ የተጓዘ ዋነኛ ፓርቲ ነበር መያድ ከ1.2 ሚሊዮን ከፋይ አባላቱ ጋር ይህ ደግሞ የተለያዩ ተንታኞች እምነት የግምገማቸውን ማጠቃለያ ነው መሬትን ያንቀጠቀጠ ፓርቲ ነበር ብለዋል አንድ የአዲስ አበባ ዩኒቨርሲቲ ምሁር ስለ ቀደመው ጥንካሬው ሲናገሩ ዛሬ መያድ በቀደመው ጥንካሬው በያኔው አቋሙ ላይ አይደለም አወዛጋቢውን የ1997 ምርጫ ተከትለው የመጡት የቀጠሉት ዓመታት ሁሉ ፓርቲው እየተዳከመ በውዝግብም እየተቸገረ የመጣባቸው ናቸው። ሰሞኑን በተካሄደው ጠቅላላ ጉባኤ ሊቀመንበር ሆነው የተመረጡት ዶክተር በዛብህ ደምሴም እነዚህ ችግሮች መኖራቸውን ይቀበላሉ። በዚህ የኃላፊነት ዘመናቸው ቅድሚያ የሚሰጡት ተግባርም ችግሮቹን መፍታት መሆኑን ለአሜሪካ ድምፅ አብራርተዋል። የተዳከመውን የመላው ኢትዮጵያ አንድነት ድርጅት ጠንካራ እንዲሆን አባላቱ በአሁኑ ጉባኤ ያሳዩትን ጥንካሬ በራሳቸው አቅም በራሳቸው ገንዘብ ማንንም ሳያስቸግሩ ተሰባስበው ገንዘብ አውጥተው አዲስ አበባ ውስጥ ያሉት አመራሮች ያደረጉት አስተዋጽኦ ከፍተኛ ስለሆነ ለዚህ ሊመሰገኑ ይገባል። ሌላው በእኔ እምነት በየቦታ የተበታተኑትን የመላው ኢትዮጵያ አንድነት ድርጅት ደጋፊዎችና አባላት አንድ ላይ ተሰባስበው ጠንክረው ድርጅታችንን ወደ ከፍተኛ ጥንካሬ ወደ ነበረበት ዘጠና ሰባት ያደርሱታል ብዬ ስለምገምት በዚህ ላይ በከፍተኛ ደረጃ ሰራለሁ ብዬ ገምታለሁ። መኢአድ በነበረው ጥንካሬው ያልቀጠለው በውስጣዊና በውጫዊ ምክንያቶች እንደሆነም ዶክተር በዛብህ ተናግረዋል። አንድ ሰርጎ ገቦች ገብተውበት፣ ሌላው ደግሞ ያለው መንግስት እንደምታውቀው ጠንካራ ተቋሚ አይፈልግም የመላው ኢትዮጵያ አንድነት ድርጅት ጠንካራና መሰረት በየቦታው ግራስሩት ያለው መሆኑን ስለሚያውቅ መንግስትም ከፍተኛ ተጽዕኖ ስለሚያደርግበት በዛ ምክንያት ነው ተዳክሞ አሁን በዚህ ሁኔታ ያለው። ነገር ግን በእኔ እምነት ወደፊት የተሻለ ይህንን የመላው ኢትዮጵያ አንድነት ድርጅትን እናያለን ብዬ ተስፋ አደርጋለሁ። ጠቅላላ ጉባኤያችሁ፣ አሁን የተካሄደው ጠቅላላ ጉባኤ አመራሮችን ከመምረጥ በተጨማሪ በዚህ የድርጅቱ የውስጥ ጉዳይ ላይ ወይም ድርጅቱ መዳከሙን በተመለከተስ ያካሄደው ውይይት አለ ወይ? ምን ያስቀመጠው አቅጣጫ አለ? እንዴትስ ነው ከዚህ በኋላ የምትንቀሳቀሱት? ተደርጎ የነበረው ጉባኤ በእውነቱ ለተመረጡት ሰዎች፣ ፕሬዚዳንቱም ሆነ ለስራ አስፈጻሚ ኮሚቴ ድርጅቱን የተሻለ እንዲያደርጉ ውክልና ወይ ስልጣን ሰጥቷቸዋል። በዚያ መሰረት በእኔ እምነት አሁንም ይሄ ድርጅት ከነበረበት ቀውስ ውስጥ ይወጣል ብዬ ገምታለሁ። በፓርቲው አጠቃላይ ልዩነቶች ላይ እናተኩር እና ፓርቲው ለአገሪቱ ፖለቲካ ቀድሞ በነበረው ጥንካሬ ቀድሞ በነበረው ስም በአንድ ወቅት አስታውሳለሁ ዶክተር ዳኛቸው አሰፋ መሬትን ያንቀጠቀጠ ፓርቲ ነበር መያድ ሲሉ እስከ መናገር ሄደዋል እና በዚያ አይነት ጥንካሬ የነበረ ተቃዋሚ ፓርቲ አሁን ግን በጣም ልዩነቶቹ ከመስፋታቸው የተነሳ አብዛኛውን ጊዜ ባለፉት ዓመታት ያሳለፉት አመራሮቹም ሌሎቹም እርስ በርሳቸው ያለውን ልዩነት ሲያሰፉ፣ እርስ በርሳቸው ሲነታረኩ ነው እያሉ የሚተቹ ወገኖች አሉ። ይሄንን ለማስታረቅ ይሄንን ስሙን ለመቀየር ፓርቲው ምን ሊያደረግ አስበዋል? ለምሳሌ አሁን በጠቅላላ ጉባኤ ውስጥ የተወሰነ ነገር አለ ወይ? ሌላው ቀርቶ የቀድሞው ሊቀመንበር ለረጅም ዓመታት ያገለገሉት ኢንጂነር ኃይሉ ሻውልም አሁን ከፓርቲው አመራሮች ጋር ጥሩ ግንኙነት እንደሌላቸው ነው የሚነገረው እና ምንድን ነው ይሄንን አንድነት ይሄንን መንፈስ ለመለወጥ ወይም አሁን ያላችሁን ስም ለመቀየር ምን አይነት አቅጣጫ አስቀምጣችኋል? በጠቅላላ ጉባኤው ተነስቶ ከሆነ ጉዳዩ ማለት ነው ነው ወይስ? እንደ አጀንዳ አልተነሳም? ጥሩ ነው። ይሄ እንደ አጀንዳ አልተነሳም። ግን በእኔ እምነትን አሁን ለማስቀመጥ የምፈልገው ነገር ቢኖር እነዚህ ከፓርቲው አሁን ተወግደው ውጪ ሆነው የሚከራከሩት ሰዎች ለተወሰኑ ጊዜ እኮ ለዚህ ድርጅት ከፍተኛ ከፍተኛ አስተዋጽዖ ያደረጉ ሰዎች ናቸው። እነሱ ለዚህ ድርጅት በጎ ነገር ጥሩ ነገር ተመኝተው እኛ ብቻ ነን አዋቂዎች፣ እኛ ነን መሪዎች መሆን ያለብን ብለው እስካላሉና እንደ ሌላው በሰላማዊ መንገድ ከእኛ ጋር ለመታገል የሚፈልጉ ከሆነ እኮ ለእነ ማሙሼትም ሆነ ለሌሎቹ በሩ ክፍት ነው። ምክንያቱም ይህንን ቤት ለመገንባት ጠንካራ ፓርቲ ለማድረግ የምንፈልግ ከሆነ ተስማምተን መስራት ይኖርብናል፣ እንጂ እኛ አሁን ሶስት አራት ቦታ ተቆራርጠን፣ ብንጣላ፣ በየማስ ሚዲያው ፕሮፓጋንዳ ብነዛ ለማን ነው የሚጠቅመው? ለማን እንደሚጠቅም ግልጽ ነው። ለመንግስት ነው የሚጠቅመው። ዶክተር በዛብህ ደምሴ የመላው ኢትዮጵያ አንድነት ድርጅት ፕሬዝዳንት ሆነው የተመረጡት አቶ አበባው መሀሪን በመተካት ነው። አቶ አበባው ለእጩነት የቀረቡ ቢሆንም ራሳቸውን ማግለላቸው ተገልጿል። አቶ አሰፋ ሀብተ ወልድ ተቀዳሚ ምክትል ፕሬዝዳንት፣ አቶ ሙሉጌታ አበበ ምክትል ፕሬዝዳንት፣ አቶ አዳነ ጥላሁን ደግሞ ዋና ጸሐፊ ሆነው በዚሁ ጉባኤ ተመርጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የኤርትራ መንግሥት ለሩብ ምዕተ ዓመት ያካሄደው የተስፋፋና የተደራጀ የሰብአዊ መብቶች ረገጣ በስብና ላይ የተፈጸሙ ወንጀሎችን ያህል ነው ሲል በተባበሩት መንግሥታት ድርጅት የተቋቋመው የኤርትራ ሰብአዊ መብቶች አያያዝ ኮሚሽን ከሷል። ኮሚሽኑ ያወጣው ሪፖርት ዛሬ ይፋ የተደረገው ጀኔቫ ላይ መሆኑን ዘጋቢያችን ሊዛ ሽላይን ዘግባለች። ሰለሞን አባተ ያቀርበዋል። ኤርትራ ነጻ የፍርድ ስርዓት ብሔራዊ ሸንጎ ወይም የተወካዮች ምክር ቤትና ዲሞክራሲያዊ ተቋማት የሌሉባት አምባገነናዊ ግዛት ነች ብለዋል። የመንግሥታቱ ድርጅት ስዩማን የሆኑት በኤርትራ የሰብአዊ መብቶች አያያዝ አጣሪ ኮሚሽነሮች በሕዝቡ ውስጥ ፍርሃት ለማስረጽና የፖለቲካ ተቃውሞን ለመገደብ ሲባል የባርነት አያያዝ፣ እስራት፣ ደብዛ ማጥፋትና ሌሎችም ኢሰብአዊ ወንጀሎች ተፈጽመዋል ብለዋል ኮሚሽነሮቹ። መርማሪዎቹ በተጨማሪም ወደ ኤርትራ የሚሄዱ ጎብኚዎች እንደሚያዩት ሀገሪቱ የሰላምና የመረጋጋት ሀገር ነች እያሉ በሚናገሩት ሰው መሞኘት የለበትም ብለዋል። የኮሚሽኑ ሊቀመንበር ማይክ ስሚት ለቪኦኤ በሰጡት ቃል ብዙ አስመራን የጎበኙ ሰዎችና እንዲያውም እዚያው የሚኖሩ የውጭ ዜጎች የኤርትራ ገጽታ በሪፖርቱ ውስጥ ከተሳለው በእጅጉ የተለየ ነው ብለው እንደሚናገሩ አመልክተዋል። The Commission has concluded that Eritrean officials have committed crimes against humanity. እኛ የምንዘረዝራቸው አይነት ረገጣዎች በጥቅሉ በአስመራ ጎዳናዎች ላይ የሚፈጸሙ አይደሉም። በመላ አገሪቱ ውስጥ ባሉ እስር ቤቶች ውስጥ የሚካሄዱ ናቸው። በወታደራዊ ሰፈሮች ውስጥ የሚስተዋሉ ናቸው። የውጭ ሰዎች ሊደርሱባቸው በማይችሉ የሥልጠና ማዕከላት ውስጥም የሚፈጸሙ ናቸው። በድብቅ ስፍራዎች ውስጥ የስቃይ አያያዝ፣ መድፈርና ግድያን የመሳሰሉ ረገጣዎች እንደሚካሄዱ ስሚት ተናግረዋል። ባለፉት ሀያ አምስት ዓመታት ውስጥ በሀገሪቱ ብሔራዊ አገልግሎት ሥርዓት ውስጥ ዕድሜ ልካቸውን እንዲያገለግሉ የተበየነባቸው በግምት ከሦስት መቶ ሺህ እስከ አራት መቶ ሺህ የሚሆኑ ሰዎች ወደ ባርነት እንዲገቡ ተደርገዋል ሲሉም አመልክተዋል ስሚት። The Commission has also found that the Eritrean government routinely detains innocent family members of individuals alleged to have committed a wrong. <laughs> the <has> <laughs> <acts> <laughs> ኤርትራ ለቡድኑ የመግቢያ ፍቃድ በመከልከሏ ኮሚሽኑ ሪፖርቱን ያጠናቀረው በመቶዎች ከሚቆጠሩ ቃለመጠይቆች መሆኑ ተገልጿል። አርባ አምስት ሺህ የሚሆኑ በጽሑፍ የገቡ ሰነዶችም መኖራቸው ታውቋል። ሪፖርቱን ሙሉ በሙሉ የተበላሸ ወይም የተዛባ ሙያዊ ጥራት የሌለውና የአንድ ወገን ሐሳብ ብቻ የያዘ ነው ሲሉ የኤርትራ ፕሬዚደንት አማካሪ የማነ ገብረአብ አጣጥለውታል። አጣሪ ኮሚሽኑ ይህንን የተጋነነና መሠረተ ቢስ ክስ የሚያስደግፍበት አንዳችም የተጨበጠ ማስረጃ የለውም ሪፖርቱ ወገናዊ ያለመሆን ተጨባጭ የመሆን እና ያለማግለል ወይም ያለማዳላትን መሠረታዊ መርሆች አያሟላም መርማሪዎቹ ግን በሰብዕና ላይ ተፈጽመዋል ለሚሏቸው ወንጀሎች ተጠያቂ ናቸው በሚሏቸው ሰዎች ላይ የማስረጃዎች ዶሴዎችን ያሰባሰቡ መሆናቸውን አስታውቀዋል። መርማሪዎቹ በተጨማሪ የኤርትራን ጉዳይ ወደ ዓለም አቀፉ የወንጀል ፍርድ ቤት እንዲመራ ለመንግሥታቱ ድርጅት የጸጥታ ጥበቃ ሚኒስቴር የጸጥታ ጥበቃ ምክር ቤት ጥያቄ አቅርበዋል። ሕገ ወጥ በሆነ መንገድ ሰዎችን የሚያሸጋግረው ኤርትራዊ እንደታሰረ በዜናችን ገልጸናል። የጣሊያ ፖሊስ ዋና መምሪያ በዛሬው ዕለት ይፋ ባደረገው የቪዲዮና ፎቶግራፍ ምስሎች እንደታየው የ35 ዓመቱ ኤርትራዊ መድኃኔ ህደጎ ባለፈው ግንቦት 16 ከካርቱም ሱዳን ተይዞ በጸጥታ ኃይሎች አጃቢነት ወደ ኢጣሊያ መንግስት ነው የተላለፈው። ዝርዝሩን ይዘናል። በህገወጥ መንገድ ሰዎችን በማዘዋወር መጠነ ሰፊ የወንጀል መረብ በቀንደኛ አቀናባሪነት ተጠርጥሮ የተያዘው መድኃኔ መንገድ ላይ ያለቁትንና ባህር የበላቸውን ጨምሮ በብዙ ሺዎች የሚቆጠሩ ስደተኞችን ከአቅማቸው በላይ በታጨቁ ጀልባዎች እየጫነ ወደ አውሮፓ ልኳል ነው የተባለው። ጀነራሉ፣ የሚል ቅጽል ስም የተሰጠው መድኃኔ ከሌሎች በመሰል ወንጀል ከተሰማሩ ስደተኞች አስተላላፊዎች በእጅጉ የበለጠ ቁጥር ያላቸው ሰዎች በላይ በላዩ እያጨቀ እንደሚልክ በተላለፈ ስልክ በኩራት ሲናገር ተደምጧል። ይህ የሚያሳየው ለስደተኞቹ ሕይወት ጨርሶ ደንታ የሌለው መሆኑን ነው ሲሉ ጣሊያዊው ዳኛ ሙሪዚኒ ካሊሲ ለጋዜጠኞች በሰጡት አስተያየት አመልክተዋል። ዜናውን የተከላ የተከታተለችው ዘጋቢ ጆሴፊን መኬና ወደ ሮም በመደወል ባልደረባችን ጆዲ ካፖ አነጋግሯታል። ወደ አውሮፓ እንድትገባ አደርጋለሁ የሚላቸውን ሰዎች እስከ አምስት ሺ ዩሮ አስቀድሞ እንደሚያስከፍልና የወንጀል ስራውን ለማከናወን ለሊቢያ ባለስልጣናት ግቦ እንደሚሰጥ ጭምር ነው የተገለጠው። የወንጀል መረቡ በጣሊያን ብቻ ሳይገደብ በኔዘርላንድስ በስዊድንና ሌሎች የስካንዲኔቪያ ሀገሮችም እንደሚንቀሳቀስ የፖሊስ መረጃ ጠቁመዋል። ኤርትራዊው መድኃኔ ይህ ደጎ መርድ በአመት እስከ ስምንት ሺ የሚደርሱ ስደተኞችን በህገወጥ መንገድና ለከፉ አደጋ በመዳረጉ ከአፍሪቃ ቀንድ የሚያዘዋውር መሆኑን እንደ አውሮፓውያን ዘመን አቆጣጠር ከ2012 ዓ ም አንስቶ በዚህ ወንጀል ስራ ተሰማርቶ መቆየቱ ተመልክቷል። መድኔ ኤርትራውያን፣ ኢትዮጵያውያንና የሱማሌ ተወላጆችን ጨምሮ ከተለያዩ የአፍሪቃ ቀንድ አገሮች የሚፈልሱ ስደተኞችን የወንጀል መረቡ ኢላማ ማድረጉም ተመልክቷል። የትግርኛ ክፍል ባልደረባችን ሚኒያ ፎርቂ መድኃኔን አውቀዋለሁ፣ ከፍዬው ከሀገር አውጥቶኛል ያለና ስሙ እንዳይገለጥ የጠየቀ ስደተኛ አነጋግራለች። መድኃኔን አውቀዋለሁ በማለት ነው የሚጀምረው። ናብ ሱዳን ምስ መጻእኹ ናብ ሱዳን እዚኦም ደላሎ ሱዳን ስመጣ እነዚህ ደላሎች እኛ ወደ እስራኤል ስንነሳ በነሱ ምክንያት ብዙ ሰዎች ለመጓዝ ተዘጋጅተው ነበር። አንዱ መድኃኔ ይባላል። መድኃኔ ደጎ መረድ በኢጣሊያ ፖሊስ የተያዘው ነው። በቃ እሱ ካባና ብሙልኦም ናብ ሊቢያ ከሄዶም እዚ አዎ፣ እሱ ነው። ከእኛ መካከልም ወደ ሊቢያ ነው የሄዱት። እኛ ከመድኃኔ ጋር ነው የነበር ነው። ስለ መዳኔ ደጎ መርድ ልትነግረን ትችላለህ? ከሱ ጋር ሌሎች ነበሩ? እሱ መሪ ነበር ወይስ ከሱ በላይ ሌሎች ነበሩ? መጀመርታ አነ ብምሓር ዝበሃል አብ ዴም እየ ዘቕመጥ ነረ መጀመሪያ እኔ ዴም የሚባል ቦታ ነበር ያለሁት ሱዳን ውስጥ የሚገኝ ቦታ ነው። አንድ ልጅ ሰዎችን ያስተላልፋል ያገናኛል ስላለችን ሄደን አገኘነው። ስማችንንም ሰጠ ነው? ወደ ሳይናይ ለመሄድ እንደምንፈልግ ነገር ነው ተባበረናል። ነው እሺ፣ ዕቃዎቻችሁን ሰብስቡና ራሻ በሚባሉ መኪኖች ወስዳችኋለሁ። እርሱ ነው በመድኃኔ የሚወስዳችሁ። በሚወስዳችሁ መንገድ ትሄዳላችሁ። በዚያ መንገድ የሚሄዱ ሰማንያ ሰዎች ሰብስቦ ስለ ሰበሰበ ከሰማንያዎቹ ጋር እንድትሄዱ ተዘጋጁ አለን። መድኃኔ መጀመሪያ ካርቱም ነው ያገኛችሁት? አዎ፣ ከዛ ሲመጣ መጀመሪያ ያኔ ማታ ሁሉም ተሰባስበው የመኪናና የታክሲ ሹፌሮችን ተጠንቀቁ መንገዱን ሰላም ያደርግላችሁ አሏቸው። እኔም በአካላቸው አለሁ። መድኒን ትገልጸዋለ ምን ይመስላል መድኒ? እዚ መድኒ ሕፅር ኢሉ ማለት ሳፍቲ ነብሶም መድኃኔ አጠር ያለ ሰውነቱ ደህና ሰው ነው። ኑሮ ስለሚመቸው ጸጉራቸውን ሁሉም ፍሪዝ አድርገውት ነበር። አለባበሳቸው በጣም የተቀየሩ ሰዎች ናቸው። ከመጡ በኋላም ብዙ ሰዎች ገድለውብናል። ወደ ሳይናይ ሲመጡ እነ መድኃኔ ማለት ነው። አረቦቹ መጥተው ነካነካ አድርገው ነው የሚሄዱት። ወይ ኤሌክትሪክ ይለቁብሃል፣ ከዚያ ከትንሽ ደቂቃዎች በኋላ ያቋርጡታል። እነዚህ ግን ሌሊት ሁሉ ሳያስተኙን ምግብ ሳያበሉን። እነዚህ ስትል ኤርትራኖቹ ማለት ነው። ስለዚህ መድኃኔም በኋላ ከመጡት ውስጥ ነበር ማለት ነው። እሱም ካሰቃዩችሁ ውስጥ አንዱ ነው ማለት ነው። ሕጂ እዚኦም እዚኦም ምስተሓፁ በዓል መድኃኔ አዎ፣ አሁን እነዚህ እነ መድኃኔ ሌሎች ሀበንና ኤርምያስ የሚባሉ ማፊያ መሐሪ የሚባል ህገ ወጥ አስተላላፊ ቡድን ነበሩ ከዚያም የት ነው መሰለሽ የምንገናኘው እስራኤል ካምፕ ውስጥ ነው የምታገኘው ከዛ ማን ይዟችሁ ነበር እንዴት ማናመጣችሁ ብለን በሰላም ከገቡት ኤርትራውያን ጋር መረጃ እንለዋወጣለን ክቡራትና ክቡራን አድማጮች በእንዲህ እንዳለ በጣሊያ ፖሊስ ቁጥጥር ስር የዋለው መድኃኔ ይህ ደጎ መርድ በስም ሞክሼ የተያዘ እንጂ ትክክለኛው ሕገ ወጥ አዘዋዋሪ አይደለም ከሚሉ ኤርትራውያን የስልክ ጥሪዎች እየደረሱን ነው። የተያዘውና ምስሉ የሚታየው እህት ነኝ ያለች፣ እንዲሁም አብሮ አደጉ ነኝ ያለ ግለሰብ ከዚህ ከአቅራቢያችን ስልክ ደውለው፣ ከቨርጂኒያ ስልክ ደውለው ከጣሊያን ፖሊሶች ቁጥጥር ስር የሚገኘው መዳኔ በዕድሜም ከተጠርጣሪው ያነሰ መሆኑን ገልጸውልናል። በነገው ዝግጅታችን ወደዚህ ተያዘ ወደ ተባለው ኤርትራዊ ጉዳይ እንመለሳለን። ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ43 ደቂቃ ሆኗል። ወደ ተከታዩ ዝግጅታችን እናልፋለን። ሴቶችና ቤተሰብ የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከሁለት የሀገሪቱ ዋና ዋና የፖለቲካ ፓርቲዎች አንዱ የሆነው የዲሞክራቲክ ፓርቲው ታሳቢ ፕሬዚዳንታዊ እጩ ለመሆን በመብቃት ታሪክ ሰርተዋል። ሚስስ ክሊንተን በአደባባይ ከህዝብ ዓይን ሳይለዩ ለበርካታ ዓመታት የተጓዟቸው ጎዳና በህዳር ወር በሚካሄደው ጠቅላላ ምርጫ ከዶናልድ ትራምፕ ጋር በሚያካሂዱት ውድድር በምን መልኩ ይንጸባረቅ ይሆን? የአሜሪካ ድምፅ ሬዲዮ ዘጋቢ ካትሪን ጂፕሰን ከዚህ ከዋሽንግተን ያጠናቀረችው ዘገባ ትመለከተዋለች። ቆንጅ ታዬ ለሴቶችና ቤተሰብ ይዘዋለች። ሂለሪ ክሊንተን ከዚህ የታሪክ ምዕራፍ ላይ ለመድረስ ረጅም ጎዳና ተጉዘዋል። እናንተ ምስጋና ይግባችሁና እንሆ እዚህ ምዕራፍ ላይ ደርሰናል። በሀገራችን ታሪክ ለመጀመሪያ ጊዜ ሴት የአንድ ትልቅ ፓርቲ እጩ ሆና ልትቀርብ ነው። የዛሬው ድል የአንድ ሰው ድል አይደለም። የዛሬው ድል ላይ የደረስነው የአያሌ ትውልዶች ሴቶችና ወንዶች ባደረጉት ትግልና በከፈሉት መስዋዕትነት ነው። በዚያ ጎዳና ሂለሪ ከቀዳማዊት እመቤትነት እስከ ሴኔተርነት ብሎም ወደ ውጭ ጉዳይ ሚኒስትርነት ድረስ ተጉዘውበታል። አልጋ በአልጋ ብቻ ባልነበሩት ዓመታት ያካበቱት ተሞክሮ ነው የአሁኑን የፕሬዝደንታዊ እጩነት አቅጣጫቸውን የቀየሰው። ጋዜጠኛ ማይክል ኢሲኮፍ ጎበዝ ናቸው፣ ታታሪ ናቸው፣ ተስፋ አይቆርጡም በፖለቲካ ሜዳም ተፋላሚ ናቸው። ግን አንዳንዴ በሚያሳዩት የደግነት አቀራረብ ስር ጠንካራ የፖለቲካ ተፎካካሪነታቸው አለ። ኢስኮፍ በያኔው ፕሬዝደንት ቢል ክሊንተንና በወቅቱ በዋይት ሐውስ ተለማማጅ በነበረችው ወጣቷ ሞኒካ ሌዊንስኪ መካከል የነበረውን የድብቅ ፍቅር ተከታትሎ የደረሰበትና የዘገበው የመጀመሪያው ጋዜጠኛ ነው። ታዲያ ሂላሪ ክሊንተን ጋዜጠኞችን በጥርጣሬ መመልከትና ሙሉ በሙሉ ግልጽ ከመሆን መቆጠብ የጀመሩት በባለቤታቸው የፕሬዝደንትነት ዘመን ነው ይላል ጋዜጠኛው። ያኔ ከረር ያለ አቋም እያያዙ መምጣታቸውና አሁን ብዙ ጣጣ ያስከተለባቸው የግል የኢሜል ሰርቨር ለመጠቀም ያደረጉት ውሳኔ ተያያዥነት አለው። ሂለሪ በፖለቲካ የነበራቸው እንቅስቃሴ አጥር የግል ተክለሰውነታቸው በደንብ መታየት እንዳይችል ከልክሎት ኖረዋል። የተረጋጉ ሰው ነበሩ። ያን የምለው በትክክለኛው ትርጉም ነው። ረጋ ብለው ነገሮችን የሚያመዛዝኑ ሰው ነበሩ። ጋዜጠኛው ሮን ፉርኒ ነው። እንደ አውሮፓውያን አቆጣጠር በ1980 ዎቹ አመታት ክሊንተንን እየተከታተለ ይዘግብ የነበረ ጋዜጠኛ ነው። ብርቱ ሴት ነበሩ፣ ከዚያም ጋር በደንብ ቀልድ የሚገባቸውም ነበሩ ይላል። ጾታን መሰረት ያደረገ አድላዊነትን ታግለዋል፣ የምግባረ ብልሹነት ውንጀላዎችን ተፋልመዋል፣ የባለቤታቸውን በትዳር ላይ የመማገጥ ባህሪም ታግለዋል ይላል። እነዚህ ተመክሮቻቸው ሁሉ የተሻሉ ፕሬዝደንታዊ እጩ እንዲሆኑ ማገልገላቸው አይቀርም። ማለት ዶናልድ ትራምፕን በፉክክሩ ድራሻቸውን ለማጥፋት ከሳቸው የባሰ ደፋር፣ ግልጽ፣ አስቅኝና የፈለገው ይምጣ የሚል አይነት ካልሆንክ አትችላቸውም። ሚስስ ክሊንተን የፖለቲከኛ ተፈጥሮ የለኝም ሲሉ አስቀድመውም ተናግረዋል። ይልቁን ከሁሉም የሚብስባቸው ፈተና መታመን እንደሚችሉ ለመራጩ ማሳመኑ ላይ ነው። መቼም የመታመኑን ነገር አበላሽተውታል። ከዶናልድ ትራምፕ ባልተናነሰ ደረጃ ያቆለቆለ ተአማኒነት ነው ያላቸው። ከተፎካካሪዎች እውነተኝነትና ታማኝነት በሚፈለግበት በዚህ የምርጫ ሂደት ሂላሪ ክሊንተን በሕዝብ እይታ ያሳለፏቸው በርካታ አስርት ዓመታት የሚያሳዩት ጥንካሬያቸውን እንጂ ድክመታቸውን እንዳልሆነ መራጮችን ማሳመን ይኖርባቸዋል። እሳቸው የሌላ ዘመን ሰው ናቸው። በምርጫ ደግሞ ይበልጡን የሚተኮረው በወደፊቱ፣ በመጪው ዘመን ላይ ነው። ማን ነው ሁኔታዎችን ምንጥርጥር አድርጎ የሚለውጠው? ዲሞክራቲክ ፓርቲው በመጪው ሐምሌ ወር ፔንስልቬንያ ፊላዴልፊያ ከተማ በሚያካሂደው አገር አቀፍ ጉባኤው ሚስስ ክሊንተንን እጩ አድርጎ በይፋ ይሰይማቸዋል። ሪፑብሊካን ፓርቲው ደግሞ ዶናልድ ትራምፕን በክሊቭላንዱ ጉባኤው ይሰይማል። ሴት እኮ በአሜሪካ የመምረጥ እንኳን መብት አልነበራትም። ቆንጂት፣ ትክክል ነው። ይህንኑ ነበረ ሚስስ ክሊንተን ትናንት ማታ ለ ፓርቲያቸው ታሳቢ እጩነት ያደረሳቸውን ውጤት አስመልክተው ባደረጉት ንግግር ያስገነዘቡት የነበረው አንዱ ነገር ይሄ ነው። የህዝብ አገልጋይነትን ታላቅነት፣ ብርታትን፣ ትዕግስትን እና ለአዋካቢዎች አለመበገርን ያስተማሩኝ እናቴ ዶሮቲ ሮህዳም ናቸው ሲሉም አስታውሰዋል። ሶሎሞን ሟቿ፣ የሚስስ ክሊንተን እናት የተወለዱት በብዙዎች ትግል በአሜሪካ ሴቶች የመምረጥ መብት እንዲኖራቸው ያጎናጸፋቸው የአገሪቱ ህገ መንግስት 19 ኛው ማሻሻያ በምክር ቤቱ በጸደቀበት እንደ ኤሮፓውያን አቆጣጠር በ1920 ዓ ም የዚያኑ ዕለት እንደነበረ ለታዳሚው አውስተዋል። ሚስስ ክሊንተን በተለይ አይበገሬነቴን አይበገሬነትን ስላስተማረችኝ ለአሁኑ ረድቶኛል፣ ብለውም ታዳሚውን አስቀዋል። ሚስስ ክሊንተን ሂለሪ ክሊንተን ያስመዘገቡት ታሪክ ለሴቶች በተለይ ለወጣቶች ምን ተምሳሌትነት ይኖረዋል? ወደፊት በሰፊው እንግዶችን ጋብዘን እናነጋግራለን። ሰሎሞን፣ ለዛሬ ከባህር ማዶ ሆና ዜናውን በደስታ የሰማችው አንጋፋዋ ጋዜጠኛ ሌኒ መኩሪያ ከአዲስ አበባ በስልክ አግኝቻት ባጭሩ ይህም ብላኛለች። እሺ ስለ አሜሪካ ፖለቲካ ያህል ብዙ አውቀው የለም ይሆንም፣ ሴት ስለሆኑ ክሊንትን ስለሆኑ በጣም ደስ ብሎኛል። ድሮም አድማይር የማያደረጋቸው ሴትዮ ስለሆኑ ለእኛም ለሴቶች ኢትዮጵያውያኖች ብቻ ሳይሆን ለዓለም ሴቶች ሁሉ በአሁኑ ጊዜ በተለይ ጥሩ አራያነት ይኖራቸዋል። ስለዚህ በጣም ያስደስታል። እኛ እንኳን ኢትዮጵያ ውስጥ ብዙ ሴት መሪዎች ነበሩን። በሴቱ መሪዎች እናምናለን ያው በታሪክ ያው ለሁሉም ለአለም ሴቶችን ልበል በጣም ጥሩ ነው ይመስለኛል። በተለይ ተወዳድሮ ማሸነፍ ላይ መሾም የምናውቀው ነገር ነው። ሰው ዝም ብሎ ሊሾም ይችላል፣ ሴቱም ትሾማለች። ግን ተወዳድሮ ማሸነፍ ትልቅ ተስፋ የሚሰጥ ነው። ለወጣቶችም ወደፊት ለካ እኛም እንዲህ ማድረግ እንችላለን የሚል እምነትም ሊኖራቸው ይችላል። ይህንን ለሚያዩት ለሚከታተሉት ሁሉ በኩራት በደስታ ነው የምንሰማው። ወጣት ሆነ አሮጊት፣ እንደ እኔ ሌላው ደግሞ ወንዶቹ ደግሞ ሊናደዱም ይችላሉ። እንዴት እሱ እያለ እሱ አሸነፈች ብሎ አይታወቅም፣ እንደ ስሜት። እሺ፣ እኛ አሮጊት አንልሽም፣ አንጋፋ ጋዜጠኛ ነሽ። እግዜር ይስጥልኝ። እኔም እንዲሁ ነው የምለው፣ ብቻለው ብዬም አላት። እንግዲህ የአንድ ጥቁር ፕሬዚደንት በአሜሪካ ፖለቲካ ውስጥ ተመርጦ ሁለት ጊዜ በተከታታይ ተደንቀን ሳናበቃ አሁን ደግሞ ሴት ዋይት ሀውስ ደጅ ላይ ቆማ እያንኳኳች ነው። የአሜሪካ ድምፅ ራዲዮ ጣቢያን ዝግጅት ነው እየተከታተላችሁ ያላችሁት ክቡራትና ክቡራን። በኢትዮጵያ የደረሰውን ድርቅ መዘዝ ለመቋቋምና ለማስወገድ በድርቁም የተጎዱ ወገኖችን ለመታደግ ከሀገር ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ዜጎች እየተረባረቡ መሆናቸው ይታወቃል። በቅርቡ በዩናይትድ ስቴትስ ወደ 80 ሺህ የሚሆን እርዳታ ወንጌላውያን አብያተ ክርስቲያናት ሕብረት አሰባስበው አሰባስበዋል የዚህን አስተባባሪ ፓስተር ግዛው ዳኘን የፕሮግራሙ አዘጋጅና አቅራቢ ኢትዮጵያውያን በአሜሪካ ፕሮግራም አዘጋጅና አቅራቢ አዲሱ አበበ አነጋግሮ የሚከተለውን ዘግቧል። ጤና ይስጥልኝ፣ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? በዚህ አይነቱ ሰብአዊ በሆነ የአገርና የወገን ጉዳይ ከአገር ውጭ የሚገኙ ኢትዮጵያውያን ችግሩ ከተከሰተ ጀምሮ ያልተቋረጠ ርብርቦች እያደረጉ መሆናቸውን በተለያዩ ጊዜያት ዘግበናል። ለዚህ ግብረሰናይ ዓላማ የተያዘው ዘመቻም ማነህ ባለ ሳምንት እኔ ነኝ የምትል የኢትዮጵያ ወዳጅ እያለ ቀጥሎ እነሆ ዛሬ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ላይ አርፏል። የትኛዎቹ ናቸው እነዚህ አብያተ ክርስቲያናት? ከኢትዮጵያ ውጭ ካሉትም ሆነ አገር ውስጥ ካሉት ስንቶቹን እነማንን ያካተታል? የተሰበሰበው ገንዘብስ በነማን ወደ የት ይላካል ወዘተርፈ እነዚህንና ሌሎች ተጓዳኝ ጥያቄዎች የሚመልሱልኝ ገንዘቡን ያሰባሰበው የዩናይትድ ስቴትሱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ጽሕፈት ቤት ዋና ዲሬክተር ፓስተር ግዛው ዳኘ፣ የእርዳታ ገንዘቡን ተረክቦ ወደ ተረጂው ወገንና አካባቢ የሚያደርሰው የኢትዮጵያው ወንጌላውያን አብያተ ክርስቲያናት ኅብረት ፕሬዚዳንት ፓስተር ጻድቁ አብዶ ናቸው። ሁለታችሁንም አመሰግናለሁ። በድጋሜ በአድማጮች የስም እስቲ በሁለቱ ህብረቶች መካከል ያለውን የሥራ ግንኙነት ንገሩም። ሁለታችሁንም ህብረት ህብረት ላለው እና የአሜሪካው ለኢትዮጵያዊ ህብረት ምንድን ነው? ወይም የኢትዮጵያ ህብረት ለአሜሪካ የወንጌላውያን ህብረት ምንድን ነው? ምንድን እንዴት ነው ግንኙነታችሁ? ፓስተር ጻድቁ ከአዲስ አበባ ሊጀምሩ ይችላሉ። እነሱ የእኛ ልጆች ናቸው። ከኢትዮጵያ ወደ አሜሪካ በተለያየ ምክንያት ስለሄዱ ነው እንጂ በኢትዮጵያ ውስጥ በነበሩ ጊዜ በኢትዮጵያ ውስጥ ያሉ የወንጌላዊ ቤተ ክርስቲያናት የተለያዩ ቤተ እምነቶች አባላትና አገልጋዮች ናቸው። አሁን ባለው ስታቱስ ግን እነሱ የኢትዮጵያ ወንጌላዊ ቤተ ክርስቲያናት ተባባሪ አባል ናቸው። ፓስተር ግዛው ልጅነታችሁን ትቀበላላችሁ? አዎ፣ መካድ የማይቻል እውነት ነው። እኔና ፓስተር ጻዲቁ አንድ ቤተ ክርስቲያን ልጆች ነን፣ አንድንን እንደተባለው ማለት ነው። መልካም፣ እንደው ከአጋጣሚውን ተጠቅሜ የሁለቱ ንብረቶች አንድነት እና ወይም ልዩነት ካለው ያን ለአድማጭ ግልጽ ለማድረግ ነው እንጂ የተነሳንበት ዓላማ ያ አደለም። ስንት ገንዘብ አሰባሰባችሁ? ኬት ኬት እነማን በዚህ እርዳታ አሰጣት ተባበሩ? ይሄን እንደው ሰፋ አርገው ፓስተር ግዛው ሊገልጡልን ልን ይችላል። ይህ ችግር መድረሱን ስንሰማ የህብረቱ ቦርድ ጋራ ተነጋግረን በዚህ ችግር ላይ ለወደቁት ወገኖቻችን ምን ችለውን ሁሉ ማድረግ አለብን ብለን በደብዳቤ ጠይቀን ምዕመናንን ሁሉ አስተባብረው አሁን በእጃችን ያለው ሰማንያ ሶስት ሺህ አምስት መቶ ዶላር ኢትዮጵያ ወዳለው ወንጌላን አብያተ ክርስቲያናት ህብረት በኩል ወደ ተረጂዎቹ እንዲደርሳቸው አዘጋጅተናል። አላክንም አሁን እንልካለን። አዘጋጅተናል። የሚቀጥለውን ጥያቄ መለሱልኝ ፓስተር ጻድቁን ገንዘቡ ደርሷል ወይ ልል ነበረ እና፣ በምን ያህል ፍጥነት በምን ያህል ፍጥነት ትልኩታላችሁ? ፓስተር ግዛው በከፍተኛ ፍጥነት ባንክ ሄጄ ዋይር ማድረግ የአምስት የአስር ደቂቃ ጉዳይ ነው እና ከዚህ ሳምንት መጨረሻ ሳይደርስ ነው የሚደርሳቸው። መልካም እንግዲህ፣ በኋላ የት የት ሄዳችሁ፣ ምን ውጤት ተገኘ የሚለውን ለመመለስ ወደ ፓስተር ጻድቁ በሚቀጥለው ጊዜ እንመለሳለን። ግን ፓስተር ጻድቁ ይሄን እርዳታ ታገኛላችሁ ብዬ ተስፋ አረጋለሁ። ሲደርስ የት የት አካባቢ ነው ያሰባችሁት? እዚህኛው የኢትዮጵያ ክፍል በጣም ተጎድቷል፣ ይሄኛው አካባቢ ሕዝብ በጣም ተርቧል ብላችሁ ወስናችኋል? ሄዳችሁስ ቦታዎቹን አይታችኋል? በነገራችን ላይ በሀገራችን የአደጋ መከላከልና ዝግጁነት መስሪያ ቤት አለ፣ እና እሱ ፕራዮሪቲ ያወጣል፣ ቅድሚያ የሚገባቸውን ይወስናል ማለት ነው። አዎ በነገራችን ላይ ከሰሜን አሜሪካ ብቻ ሳይሆን በሀገር ውስጥም ባለፈው ትንሳኤ የበዓል ምክንያት በማድረግ በሁሉም አዲስ አበባን ጨምሮ በሁሉም ክልሎች ከምዕመናን እንደዚሁ ስጦታ እንዲሰጥ እያደረግን ነው። ካናዳ እንደዚሁ ያሉትም በአውሮፓም በሌሎች ቦታዎች ያሉትም የወንጌላውያን አማኞች ይህንን ነገር እንዲያደጉ እያሳሰብን ነው። በጣም የተጎዱ የተባሉ ተለይቶ ስለሚታወቁ ያን ጊዜ እኛም ያንን ሄደን አረጋግጠን ካሉት ስልቶች ወደ እነሱ ለማድረስ ብዙ አማራጭ ስልት ይኖራል። በእርግጠኝነት እየተሻለ ነው ብለን እኛም የምናምነውን ስልት ነው የምንከተለው። በእግዚአብሔርም በሰውን ፊት በጣም ግልጽ በሆነ መንገድ ነው የምናቀርበው። በፈቃደኝነት የሚያገለግሉ ባለሙያዎች አሉ። ቀደም ሲል አደጋ መከላከልና ዝግጁነት የሚል ጠቅሰውልኛል። የመንግስት ተቋም እንደሆነ እናውቃለን። እና ለምንድን ነው እሱን ያነሱት? በእሱ በኩል ነው የምትሰጡት ማለት ነው? ግልጽ እንደ አይ፣ በሱ በኩል አይደለም የምንሰጠው። ግን እሱ የት የት ኤሪያ ላይ ጉዳት እንዳለ በደንብ ጥናት አለው። እርዳታውን የምታደርሱት ግን እናንተ ናችሁ? ወይም የአብያተ ክርስቲያን እኛ ራሳችንን እኛ ለሁለታችሁም የሚሆን አንድ ጥያቄ እንደው ላቅርብ እና በዛ ብናጠቃልል ከጊዜያችን አኳያ አሁን የተሰበሰበው ገንዘብ 83 ሺህ ከችግሩ አኳያ ብዙ ነው አይባልም፣ ግን የሚያበረታታ ነው። ምንድን ነው በእቅድ የያዛችሁት ጥረት ወደፊት ምናልባት ፓስተር ግዛው ይጀምሩልኝ፣ ከዛ ወደ አዲስ አበባ ሄዳለሁ። በእቅድ የያዝነው ይሄ ነው የምንለው ነገር የለም። ይሄንን እንደ ተጨማሪ ዝም የማይባል ቅድሚያ ሊሰጠው የሚገባ የወገን ችግር የሆድ ነገር ስለሆነ ነው ተረባርበው ይሄንን ነገር ያመጣው እንጂ አሜሪካ ስለሚኖር እንደ ሀገሩ ስም ኪሱም ትልቅ ነው ማለት አይደለም። ተሯሩጦ የሚኖር ህዝብ ነው። ህዝቡን አገሩን ስለሚወድ ነው ካለው። ያለው ከጉርሱ ቀንሶ ነው ይህንን ነገር ሊያደርግ የቻለው እና የተሻለ ሕይወት ይኖራል ተብሎም ይታመናል። እሺ ተብሎ ይታመናል። ቢሆንም ግን ያው ከእጅ ወደ አፍ ነው አብዛኛው ሕዝብ የሚኖረው። ፓስተር ጻድቆ ደርሶ ልምጣ። እንግዲህ ለጊዜው ምንም ጥረት የለንም እንደ ሁኔታው ይቀጥላል ነው ባጭሩ። ፓስተር ግዛያሮት፣ በነገራችን ላይ አሁን የሰሜን አሜሪካው ያው ዋየር ትሎ ይደረጋል ተብሏል እንጂ የካናዳው ወንጌላውያን ቤተክርስቲያናትን መቶ ሺህ የካናዳ ዶላር ለማድረስ እየሰሩ ናቸው። ሰማኒያ ሺህ አካባቢ እንደደረሱ ደረሱ አውቃለሁ። ግን እነሱ መቶ ሺህ ለማድረስ ጥረት እያደረጉ ናቸው እዛ ያሉ ፓስተሮች እንደዚህ፣ በአውሮፓም በአውስትራሊያም ወዳሉት ያሉትንም ይሄ ነገርም እንደው አሁን ዛሬ የምንወያየውም ለእነሱም ትልቅ ጥብቅ ውስጥ ያደርጋቸዋል ወይም ወይም ያነሳሳቸዋል ብዬ ነው የማስበው። ወደፊት በአፍሪካም ቢሆን በደቡብ አፍሪካም በሌሎች አካባቢዎች ላሉትን እንደዚሁ ይህን ነገር አሳውቀናል። እኛ ለወደፊቱ በሀገር ውስጥ ምንድን ነው የምናስበው በተለይ ሁለቱ የክርስቲያን በዓላት የጌታችን የሱስ ክርስቶስ ልደት በዓልና የትንሣኤ በዓልን በተመለከተ ከመንፍታዊ ይዘቱ በተጨማሪ ለእንደዚህ አይነት ድርጊት ለእንደዚህ አይነት ብሔራዊ ህዝብን ሁሉ ለሚጎዳ ነገር ካለ በእንደዚያ አይነት በዓላት ጊዜ በሁሉም ከአዲስ አበባ ጀምሮ በሁሉም ክልሎች አስፈላጊውን ምንም ሁለታችንም፣ አመሰግናለው መልካም መልካም። አመሰግናለሁ። ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ጽህፈት ቤት ዋና ዲሬክተር ፓስተር ግዛው ዳኘ፣ ከዚህ ከዩናይትድ ስቴትስ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት፣ በኢትዮጵያ ደግሞ ፓስተር ጻድቁ አብዶ፣ እግዚአብሔር ይስጥልኝ ስለ ጊዜያቸው በጣም የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሶ ታምሬ ነው። በዛሬዎቹ ፕሮግራሞች አዘጋጆችና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባተ እና አዳኒት ፍስሐየንን አብራችሁ ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና ደሩ።